ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዝነኛይቱ ድምፃዊት ብሩክታይት ጌታሁን ወይም በሙዚቃው ኢንዱስትሪ መጠሪያ ቤቲ ጂ የ128ኛን የድዋድል ምክንያት በማድረግ በኢትዮጵያ የዘውድ ምክር ቤት ልዩ ክብረ በዓል ላይ በዳግማዊ ሚኒሊክ የተመሰረተውን ኢትዮጵያ የክብር ኒሻን ከምክር ቤቱ ፕሬዚደንት ልኡል ኤርምያስ ሳህለ ስላሴ ኃይለስላሴ እጅ ተቀብላለች። ቤቲ በድምፃዊነቷ የሀገር ውስጥ ሙዚቃ አፍቃሪዎችን በማርካት ብቻ የተወሰነች አይደለችም። የሙዚቃ ስራዋ በአፍሪካ የሙዚቃ መድረክ በሁለት ሺህ አስራ ስምንት የአፍሪማ ሽልማት ተሸልማበታለች። በኦስሎ የኖቤል ሰላም ሽልማትና በሃሊውድ አፍተር ዳርክ ሉላዊ ኩነቶች መድረኮች ላይ ግዘፍ ነስታ የጥበብ ሥራዎቿን ለታዳሚዎቿ አቅርባለች። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የበጎ ፈቃድ አምባሳደርም ሆና የጥገኝነት ጠያቂዎችና ስደተኞች ድምፅ በመሆን በሰብአዊ አገልግሎት የድርሻዋን ትወታለች። የኢትዮጵያ ብሔራዊ ማንነት ሀገራዊ ዋልታና ምሰሶ እንዲሆንም ያለማሳለስ ኢትዮጵያዊ ማንነት ኢትዮጵያውያን የክብርና ኩራት ማዕከል ሆኖ እንዲዘልቅ ድምጿን አጉልታ እያሰማች አለች። የቤቲ ሀገራዊ፣ ቀጠናዊና ዓለም አቀፋዊ አስተዋጽኦዎች የአደባባይ ምስጢር ቢሆኑም እሳቢዋን ካንደበቷ ለማድመጥ መነሻችንን ያደረግ ነው። ኢትዮጵያ የዘውድ ምክር ቤት ስለምን በመቶ ሀያ ስምንተኛው የአድዋ ድል መታሰቢያ ልዩ ዝግጅት ወቅት በዳግማዊ ምኒልክ የተመሰረተውን ኢትዮጵያ የክብር ኮከብ ኒሻን በዋሽንግተን ዲሲ ሊያበረክትላት እንደወደደ በመጠየቅ ነው። እኔ እንግዲህ በግልጽ ለማወቅ ይከብደኛል። ነገር ግን ይገባሻል ብለውን የሰጡኝና ይመስለኛል በተለያየ መድረክ ላይ የማቀርባቸውን ማሳያቸውን ለኢትዮጵያዊነት ኢትዮጵያንም ወክዬ የሬፊጂም ጉድዊል አምባሳደር ነኝ። ከዛም ባሻገር ደግሞ ኖርዌይም ላይ ባዘጋጀሁት ፕሮግራም ላይ ኢትዮጵያን ወክዬ ለማሳየት የሞከርኩትን ስራ አይተው ሌላ ደግሞ በተለያዩ የአፍሪካን መድረኮችም ላይ ራሱ እኔ ኢትዮጵያን ወክዬ ለማሳየት የምሞክራቸው ስራዎች ብዙ አሉ። የምሰራቸው የወጡም ዘፈኖች አሉ። አሁን ለምሳሌ በኮቪድ ጊዜ ከተለያዩ የአፍሪካ ሀገሮች ሞሮኮንም ጨምሮ እኔ ደግሞ ኢትዮጵያን በአማርኛ አድርጌ የዘፈንኩትም ዘፈን አለና እነዚህ እነዚህ ሁሉ ስራዎቼን አይተው ነው ብዬ ገምታለሁ። በግልጽ እንዴት ነው በምን መረጣችሁኝ የሚለውን ነገር ባልጠይቅም፣ ነገር ግን ይሄ ይሄ ነው ብዬ ስራዬ ብዬ ገምታለሁ። የዚህ የክብር ኒሻኑ አንቺ በምታወቂበት አንድም በሙዚቃ ኢንዱስትሪው፣ ሁለትም ኢትዮጵያዊነትን ከፍ አድርጎ አጉልቶ የማንነት ማዕከል እንዲሆን የማድረግ የማስተዋወቅ ስራዎች፣ ከዛም በሰብአዊ አገልግሎት ዘርፍ እንደዚሁ የጎላ ድርሻ የማካሄድ ስራ ላይ ምን ማለት ይሆናል በወደፊቱ ስራሽ ላይ የሚያሳድረው በጎ ተጽዕኖ ምን ይሆናል ማለት ይቻላል ሽልማት ማለት በቃ ስራችሁን ጨረሳችሁ አቁሙ ማለት አይደለም የተለያዩ እንደዚህ የኒሻን ደግሞ ሲሆን ተስፋ እናደርግባችኋለን ለአገር ገና ብዙ ትሰርፋላችሁ ብዙ ትሰራላችሁ የሚልም አደራም ጭምር የሚያጠውና ሽልማቱን በጣም ደስ ብሎኝ ተቀብየው ከዛ በኋላ ግን ደግሞ ከባድ ሀላፊነትን እየተቀበልኩኝ እንደሆነ ከክራውን ካንስሉ ራሱ አሁን እነሱም ዓይን ውስጥ ገብቼ የምሰራቸው ነገሮች በነሱም ሚዛን የሚመዘን እንደሆነ አንድ ዝም ብሎ መዝፈን ብቻ ሳይሆን ሀገርን ወክሎ ሀገርን ተሸክሞ ለዓለምን ማስተዋወቅ ከዛ ደግሞ ሀገር ውስጥ ላሉ ነገሮችን፣ ሰላምን ለመፍጠር ሰላምን ለመስበክ ኃላፊነት እንደሚኖርብኝ ነው የተሰማኝ ከሽልማቱ በኋላ። የኢትዮጵያ ኮከብ የላቀ ሽልማት የተመሰረተው ታሪክ አሁን የሚታወቀው በምክር ቤቱ በኩል ዳግማዊ ሚኒሊክ አማካኝነት ነው በአስራ ዘጠነኛው ክፍለ ዘመን እና ያም ልክ እንደዚህ ለሀገር ትልቅ አስተዋጽኦ ያበረከቱ ሰዎችን እውቅና ለመቸር ይበልጥ እንዲተጉ ላለፈው ስራቸው እውቅና፣ ለወደፊት መታተሪያ የሚሆን ማበረታቻም ጭምር ነው። በዚህ መልክ በተለይ የአድዋ ድልም በዓል ያህል እንደዚሁ ክቡር ሽልማቱን ያገኘሽበት በዓል ነው። ና ነኚህ ሁለቱ አንድ ላይ ተያይዘው የአጼ ሚኒልክን የኢትዮጵያ የአመራር አስተዋጽኦ እንዴት ትገልጨዋለሽ? ዳግማዊ ምኒልክ ለኢትዮጵያ አንድነት ህልውና መከበር ና መታፈር እንደዚሁም ለዋላዊነቷ ዘላቂ እንዲሆን ኢትዮጵያ ማንነት እንዲማክል የማድረግ አስተዋጽዎቹ በአንቺ እይታ እንዴት ነው የሚገለጡት? በጣም ይከብደኛል የአጼ ምኒልክን አመራር ለመግለጽ ግን እንደው በራሴ የምገምተው ገና እሳቸውን አላወቅናቸውም ብዬ ነው የማስበው። ምክንያቱም በጣም ብልሃት የተሞላበት በዛ ላይ ደግሞ በጣም አስቸጋሪ ዘመን በሆነ ጊዜ ላይ ነው እሳቸው አገር የመሩትና የቀኝ ግዢ በሰፋበት ዘመን ላይ በዛ ላይ ደግሞ ጥቁር ሆኖ መከበርም ሆነ እንደ ሀገር፣ እንደ ህዝብ፣ እንደ ሰው ራሱ መታየት ባልነበረበት ዘመን ላይ ነው የመሩት። እና ግን እሳቸው የነበራቸው ህልውና የነበራቸው የሃይማኖት እምነት ጦርነት ማድዋም ሲሄዱ ታቦት ይዘው ነበር የሄዱት፣ ጊዮርጊስን ይዘው ነበር የሄዱት። ምክንያቱም የጊዮርጊስ ዕለት ስለነበረ ያ ያ ሁሉ ተደምሮ ይመስለኛል እና ገና አናውቃቸውም ብዬ አስባለሁ። ምክንያቱም አሁን የምንሰማው የምንወዳቸውም እንደማምለክ፣ ሌላው ደግሞ ተጎድተናል ብሎ የሚያስበውም ደግሞ እንደ መንቀፍ ይላል እና ነገር ግን እሳቸው በጣም በከባድ በነበረ ዘመን ላይ ከባድ የነበረን ኃላፊነት በሚገባ ተወታል ብዬ አስባለሁ። ምክንያቱም በትንሹ እንኳን እንደው በትንሹ እንየው ቢባል ትንሽ አይደለም፣ በጣም ትልቅ ነው። ግን አለመገዛትን ኢትዮጵያውያኖች የፈለግንበት ቦታ ሄደን ያለመገዛት ስሜት ውስጣችን እንዳለ የምናውቀው ከሌላ ዜጎች ጋር አብረን ስንቆም ነው። አሁን ለምሳሌ ኬንያ ውስጥ አንዳንድ ነገሮችን ስመለከት እኔ ግራ ይገባኛል፣ አይምሮዬ ሊቀበለው አይችልም። ምክንያቱም ኢትዮጵያ ውስጥ ሊሆን እና ታልሞ ታስቦ ሊፈጠር የማይችሉ ነገሮችን ነው የነጭ አምባገነንነትን ልቀበለው አልችልም ተወልጄ ያደግኩት በእንደዛ ስላልሆነ፣ ግን ኬንያ ውስጥ እንደ ኖርማል ነገር ሆኖ ሳየው ግር ይለኛል። ያንን ነገር ያንቺን ትንሽ የምትመስል ስጦታ እንኳን በየግለሰቡ ሊሰጡ የቻሉት ከዛ ከአድዋ መትረፋችን ነው። ያ ደግሞ ትልቅ ብልሃትነትን ይጠይቅ ነበረ። ምክንያቱም ገና ኢትዮጵያ አንድ ሆነ ያልጨረሰችን አገር ነው። እሳቸው ና ካለ ብለዚያ በማርያም ይዣለው አልለቀህም ብለው ሁሉንም አስተባብረው ለአንድ ጦርነት ግን አንድ ላይ እንዲነሱ። ከዛ በፊትም እኮ የተለያዩ ጦርነቶች አድርገን ነበረ። አጼ ቴዎድሮስም ከእንግሊዝ ጋር ተመሳሳይ ጦርነት አድርገው ነበረ። ነገር ግን ሙሉ ኢትዮጵያን አሰባስቦ ማዋጋት አልቻሉም ነበረ ይመስለኛል። የአጼ ቴዎድሮስ ጦርነት ራሱ የተሸነፉበት ምክንያት ራሳቸው ኢትዮጵያኖቹ መንገድ ስለጠቆሙ ነው ይባላል። ሚኒሊክ ጋር ግን ይሄ ነገር እንዳይፈጠር እንዳይከሰት በምን ያህል ብልሃት ቢይዟቸው ብዬ ሳስብ ገና አልናውቃቸውም ብዬ እገምታለሁ እና ለማናቃቸው ገና ብዙ ጥናት ልናደርግላቸው ለሚገባን ሰው ስምም ባንሰጥ ብዬ እኔ መርዳለው በግሌ። ምክንያቱም የውጮቹን እኔ እንግዲህ የተማርኩት የሊሴን ነው እና ብዙ የፈረንሳይ ንጉሶችን ተምቻለው እና ብዙ ንጉሶቻቸው በጣም ጥሩ ባይሆኑም እንኳን ካለፉ በኋላ ንጉሶቻቸው ስለሆኑ የእነሱ ማንነት ስለሆነ በጣም ጥሩ አድርገው ይችሏል። እኛ ግን እኚህ በጣም ጥሩ የሆኑ በጣም ልዩ የሆኑ በጣም በምን የመሰለ አገላለጽ ልንገልጻቸው የሚገባ ከሳቸውም ደግሞ ልንማር የሚገባ ምክንያቱም እግዚአብሔር እንግዲህ ሰው አድርጎ ካወረዳቸው በኋላ መሬት ላይ ወርደው ከተፈተኑ በኋላ እንግዲህ ሁላችንም እንደ ሰው ሆነን ነው የምንኖረው እና ከሳቸው ልንማር የሚገባንን ነገር እንደ ሰው ይሄንን ማድረግ እንችላለን። እግዚአብሔር አግዟቸዋል። አዎ ግን እኔንም እግዚአብሔር አግዞኝ እሳቸው ያደረጉትን አይደለም፣ ከዛም የበለጠ ድል ማድረግ እችላለሁ የሚለውም ተስፋ ውስጣችን እንዲያድር ብዙ ስለ እሳቸው ልንዘክርና ብዙ ልናወራ ይገባል ብዬ አስባለሁ። በጣም አመሰግናለሁ። በዛ በአድዋው ትልቅ መድረክና የመታሰቢያ ዕለት አዲስ ነጠላ ያወጣሽውን የጥበብ ስራሽን አይፕሬይ እና እንደዚሁም ደግሞ በስፋት በኢትዮጵያውያን አድማጮች ዘንድ የሚታወቀው ሀገሬ የሚለውንም የሙዚቃ ስራዎችን አቀርብሻል። እነዚህ ሁለቱ መልእክቶቻቸው ምንድን ናቸው? አንቺስ ከበርካታ የጥበብ ስራዎች ውስጥ የሙዚቃ ስራዎች ውስጥ እነዚህ ሁለቱን ለዛ ለአድዋ ድል በዓል መድረክ እንደምን መረጥሻቸው? ሀገሬን የመረጥኩት በዋነኝነት በእንደዚህ አይነት መድረክ ላይ ነው፣ የተለያዩ ቋንቋ ያላቸው የተለያየ ባህል ያላቸው ሰዎች ተሰባስበው ነው አድዋ ላይ ትልቅ ስኬትን ትልቅ ድልን ያደረጉት። እና አሁንም ቢሆን ያንን ልዩነታችንን እንደ ውበት አይተነው የምንነቃቀፍበት ወይም ደግሞ የምንፌዝበት ነገር ሳይሆን የምናከብረውና የምንወደው አድርገን እንደ ሞገሳችን አድርገን ለብሰነው መውጣት አለብን ብዬ አስባለሁ። ወደ መድረክ የትም አለም ላይ ስንቀርብ ለዛ ነው ሀገሬን የመረጥኩት በዋነኝነት ደረጃ ምክንያቱም የአድዋ ኢትዮጵያዊነት የሚዘከርበት፣ ኢትዮጵያዊነት የሚሰበክበት፣ ኢትዮጵያዊነት የሚመሰገንበት ቀን ነው። እዛ ስል ኢትዮጵያኖቹ የዛኔ አንድ ቋንቋ ስላላቸው በአንድ ቋንቋ ስለተግባቡ አይደለም። ግን በራሳቸው ሀሳብ፣ በራሳቸው ሕልውና ነገር ግን ለአንድ አገር ማንነትን አድዋ ላይ ቢሸነፉ ኖሮ የሚያጡት ምን እንደሆነ ገብቷቸው ነበር፣ የዛን ዘመን የነበሩ ሰዎች ማለት ነው። አሁን ሀያ አንደኛ ክፍለ ዘመን ላይ ደግሞ ምን ልንረዳ ይገባል? ከነሱ ምን ልንማር ይገባል? እነሱ ራሳቸውን መስዋዕት ያደረጉት ለቡናው አይደለም፣ ለእንጀራው አይደለም፣ ለአፈር ለአራዊቱ፣ ለመሬቱ አይደለም፣ ነገር ግን ለህዝብ ነጻነት ነው የታገሉት እና ለሰው ነው ለእኔ ለጎረቤቴ ለተለያየ ዘር ላለው ለተለያየ ሃይማኖት ላለው ሕዝብ ነው የተዋጉት እና በዛች ቀን ያንን ነገር ነው ሁልጊዜ ጊዜ ማስታወስ ያለብን። አሁን በተለያየ በልዩነታችን እየተጋጨን በልዩነታችን አብረን መኖር እያቃተን ባለንበት ዘመን ላይ ወደኋላ መለስ ብለን እነዛም ሰዎች እኮ ግን ልዩነት ነበራቸው፣ ነገር ግን ልዩነታቸውን እንደ ውበት አይተውት እጅ ለእጅ ተያይዘው ተደጋግፈ ስላሸነፉ ስላለፉ ነው ስለተሻገሩ ነው እኛ ዛሬ እንደውም የኔ እንትን ነው የኔ እንትን ነው መባባል የቻልነው እንጂ በቀኝ ጊዜ ተገዝተን ቢሆን ኖሮ ይሄ የምንለው ማንነት ላይኖረን ይችል ነበር። ይሄ የምንለው ቋንቋ ይሄ የምንለው ፊደል ላይኖረን ይችል ነበር። ምክንያቱም ወይ እንግሊዝ ወይ ጣሊያን ወይ ፈረንሳይ ገዝተውን የእነሱን ቋንቋ ተጽዕኖ ያደርጉብንና እኛ ምንም ባህል እንደሌለን ታሪክ እንደሌለን አውጥተው ያቃጥሉታል፣ ድምፅ ዋጡን ያጠፉታል። ከዛ በኋላ የሚኖረን የእነሱን ታሪክ መተረክ ነው፣ የእነሱን ቋንቋ መማር ነው፣ የእነሱን ብቻ ትርክት መቀጠል ነው የሚኖረን። ነገር ግን ይሄ ሁሉ ነገር ይሄ ሁሉ ቅርስ ሊቆይልን የቻለው አሁን የምንጋጭበት እንኳን ነገር ልናገኝ የቻል ነው የዛችን ድል በማድረጋቸው ነው። እና አሁን ወደ ኋላ ተመልሰን ያንን ድል ስናስብ፣ አሁንስ ያለንበትን ተግዳሮት፣ አሁንስ ያለንበትን ፈተና በምንድን ነው የምንሻቃቅረው በሚለው ላይ ነው ብዙ ጊዜ የማስበው እና ቋንቋችን የተለያየ ቢሆንም፣ ማንነታችን የተለያየ ቢሆንም፣ ነገር ግን የአንድ ሀገር ሰዎች ልጆች ነን፣ እናታችን አንድ ኢትዮጵያ ነች የሚለውን ነገር መስበክ ስለምፈልግ ነው ሀገር ራ ሸንተረ ቃራው የአምላክ ጥበብ ነው ባንች ታየ የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግን ይሄ ነው ወይ ያገር ማለት? Is <tries> know you

ሌላኛው ደግሞ አይ ፕሬ የሚለው በእንግሊዝኛ የተጻፈ ዘፈን ነው። የአሜሪካ ጃዝ አርቲስት ከታወቀ ጃዝ አርቲስት ዶናልድ ከሚባል ሙዚቀኛ ጋር የጻፍ ነው ነው። አይ ፕሬ ደግሞ የሚለውን ዘፈን የዘፈንኩት ለምንድን ነው፣ ኢትዮጵያ ብቻ አይደለች፣ ዓለም ራሱ ነውጥ ላይ ነች ያለችው ብዬ አስባለሁ። በተለያየ ጊዜ ዜና በከፈትን ቁጥር የምንሰማው ጦርነት ነው። አሁን እንደውም ገፍቶ አሰቃቂ የሚመስል ሶስተኛ ዓለም ጦርነት እየመጣ ያለ የሚመስል የሚያስፈራበት ደረጃ ላይ እየደረስን ያለ ነው እና አይ ፕሬ የሚለው ስለ ሰላም ነው የምጸልየው ምክንያቱም ብዙ ጊዜ ጦርነትና ከባድ ነገሮች ከባድ ፈተና በመጣብን ጊዜ እኔ በግሌ የማደርገው ምንድን ነው? እኔ በግሌ ጸልያለሁ። የአቅሜ ምክንያቱም ነገሮች ከአቅሜ በላይ ሲሆኑብኝ እኔ ለፈጣሪ ነው የምሰጠው። ተወልጄ ያደኩትም በኦርቶዶክስ ሃይማኖት ስለሆነ ነገር ሁሉ ሁሉ ጊዜ ሲከፋ አይ በቃ ይሄ ለእግዚአብሔር የምሰጠው ይሄ እግዚአብሔር ያውጣን ብለን ነው የምንጸልየው እና ያንን ነው የማደርገው። ለዚህ ዘፈኔም ላይ ደግሞ አይ ፕሬይ የሚል የጸሎት ዘፈን ነው ተስፋ የሚሰጥ ይሄም ቀን ያልፍና ደግሞ ተስፋ እናያለን። ይሄም ቀን ያልፍና ደግሞ አንድ ላይ ደግሞ እንስቃለን፣ አንድ ላይ እንበላለን። ጦርነት ሳይሆን ሰላም ይመጣል፣ አንድ ላይ እርቅ ይመጣል። አንድ ላይ የምናድግበት የረሃብ የችግር ወሬ ሳይሆን የምንሰማው የአባንደንስ የተስፋ የመብዛት የመሙላት ታሪክን የምናወራበት ዘመን ይመጣል ብዬ እሱንም ተስፋ እንዲኖረን ነው አይ ፕሬን ደግሞ የመረጥኩት። The uh አነሳሽው የአድዋ ድል በዓለም አንዱ የኢትዮጵያዊነት ማዕከል ነው። እነዚህንም በዛ ግዙፍ መድረክ ላይ ይህንን ኢትዮጵያዊነትን የሚያንጸባርቁ አገሬን እንደዚሁም ደግሞ ለሀገር ሰላም ቸር የሚመኘውንም አይፕሬም እንደዚሁ ተጫዋተሻል። ሁለቱም ኢትዮጵያዊነት እንዲጠነክሩ ማዕከል እንዲሆኑ አመላካች ነው አስገንዛቢ ነው። እና ኢትዮጵያዊ ማንነት ቤት ጂ ምን ማለት ነው? ኢትዮጵያዊ ማንነትስ በአሁኑ ወቅት ኢትዮጵያ ውስጥ ምን ፈተና ዎች ቤት አለ? ምንስ እድሎች ከፊቱ ተደቅኖ ይገኛል? እነዛንስ በወጉ ለመጠቀም ኢትዮጵያውያን ምን ማድረግ አለባቸው? ታያለሽ፣ ኢትዮጵያዊነት ለእኔ እንግዳ ተቀባይ ቢቸግረውም ስቆ እግዚአብሔር ያውቃል ብሎ በእምነቱ የሚያድር ጠዋት ከእንቅፉ ሲነሳ ተመስገን ብሎ ፈጣሪውን የሚያመሰግን ተስፋ የሞላው ችግሩን ሳይሆን ትኩረት የሚያደርገው የሞላለትን አስቦ ከጎኑ ደግሞ ከሱ አነስ ያለ ሲያይ ወይ እግዚአብሔር ስጠኝ እኔ ደግሞ ተሰጥቶኛል ብሎ የሚያግዝ የሚያካፍል አድርጌ ነው እኔ ኢትዮጵያዊነትን የምገልጸው። እማየውም በተለያዩ መድረኮች ላይም ጠቅሻው አውቃለው። ከዚህ በፊት ዩኒቲ አርግድ ብለን አምባሳደር ሆኜ ኢትዮጵያ በጣም ብዙ ስደተኞችን ታስተናግዳለች። በብዙ ሺህ የሚቆጠሩ ስደተኞችን ተረክባት አስተናግዳለች። የሚያስተናግዱት እንግዲህ ራሳቸው ኢትዮጵያኖቹ ከሚያርሱት መሬት ፈቀቅ ብለው ነው ቦታ ሰጥተው ከውጭ ከኔ የባሰ ችግረኛ መጣ ብለው ቦታ እየለቀቁ ነው የሚያስተናግዱት። እና ምን ላለው ተርፎን አይደለም ስደተኛ የምንቀበለው ላል። ነገር ግን ያለንን ብንካፈል ይበቃናል ብለን ስለምናስብ ነው ብዬ አስባለሁ እና ኢትዮጵያኖች እንደዚህ ናቸው ላለው የመጀመሪያውን እስልምና ተከታዮች ስደተኞች እንኳን በመቀበል የታወቀች ነው። ኢትዮጵያኖች ስደተኛ ስንቀበል ዛሬ እኛ ችግር ላይ ሆንንና ስንቀበል እንደ ትርክ ስናወራለን። ነገር ግን ከጥንት ታሪካችን ጀምሮ ስናየው ኢትዮጵያኖች የብዙ ሃይማኖቶች፣ ከአይሁድም ጀምሮ ስደተኛ ሲሰደዱ እየተቀበለች የምታስተናግድ ሀገር ነች። ስለዚህ ኢትዮጵያኖች ሁልጊዜ ጊዜ ያለንን በማካፈል ለተለያዩ ነገሮች ለለውጥ በጣም ዝግጁ የሆኑ ክፍት የሆንን ራሳችንን ደግሞ ከሚመጡት ለውጦች ጋር አጣጥመን መኖር የምንችል ልዩ ዜጎች ነው ብዬ አስባለሁ። የሰው ዘርም ደግሞ መገኛ ነን። በተለያየ ሁኔታ ያው ነጮቹም እንደሚሉት ሰው ዘር የተፈጠረው እዚህ ነው ይባላል። በብዙ ነገርም ደግሞ ስናየው ወደኛ አካባቢ ያመለክታል እና የሰው ዘርም መገኛ ነን። ያ ነገር ውስጣችን አለ መሰለኝ ብዬ አስባለሁ። ምክንያቱም ሌላ ሰው ሲቸገር ስናይ ዝም ብሎ አይ፣ እኔ አይደለሁም ወይ የኔ ወገን አይደለም የሚል ሂሳብ ውስጥ ብዙ አንገባም። ነገር ግን አሁን ቅርብ ጊዜያቶች ላይ በተለያዩ እኔ ብዙ ጊዜ የምገምተው ዋናው ጠላታችን ድህነት ነው ብዬ አስባለሁ። ድህነትን ደግሞ ማሸነፍ የምንችለው እርስ በርስ በመገጫጨት አይደለም፣ ወይንም ከአንዱ አንዱን በመንጠቅ አይደለም። አንድ ላይ በመስራት ነው የምናሸንፈው ብዬ የማስበው የግጭቶቻችን መንስኤዎች የማንነት ጥያቄ ሳይሆን ያለን ነገር የሚመረተውና ያለው የህዝብ ቁጥር አለመጣጣም ነው ብዬ ያስባለሁ። የግል አመለካከቴ ነው። ኢትዮጵያ አሁን ያላት መሬትና የሚወለደው ልጅ ሕዝብ ቁጥር የተለያየ ነው። በዛ ምክንያት እንጋጫለን። ምክንያቱም እኔ አንተን አፍናቅዬ ነው መያዝ ያለብኝ የሚል ሀሳብ ውስጥ እየገባን ነው። ነገር ግን ያ ነገር ከተፈጥሯችን ከማንነታችን ጋር በጣም ከመሰረቱ የሚጋጭ ነው። ምክንያቱም ኢትዮጵያኖች አይደለም ለሌላ ለራሱ ህዝብ ለሆነ ዜጋ ይቅርና ለውጭ ዜጋ እንኳን በር ከፍቶ እያስተናገዱ ነው። አሁንም እያስተናገድ እሱን ነገር ይሄ ፈተና ግን የመጣብን ይህንን ድህነታችንን እንዴት ማሸነፍ እንደምንችል ስላላወቅን እርስ በእርስ እየተገጫጨን ነው። እና ተስፋ ያለኝ ምንድን ነው ሁል ጊዜ ማንነታችን ጎልቶ መውጣቱ አይቀርም። ከውስጣችን የተደበቀው ነገር አሁን ለጊዜው ቢጋረድብንም፣ ለጊዜው ቢሸፈንብንም የእኛ ማንነት ፈንቅሎ ወጥቶ አሁን ያለብንን ፈተና ምን እንደሆነ ችግራችን አውቀን ጠላታችን ድህነት ላይ እንደምንዘምት ምንም ጥርጥር የለኝም። ይህንን ፈተና ደግሞ ማለፍ የምንችለው አንድ ላይ አብረን ሞፈሩን አንስተን ስናርስ፣ አንድ ላይ ስንበላ፣ ወንድሜ እህቴ ስንባባል ነው ብዬ አስባለሁ። መልካም። ድምፃዊት ብሩክታዊት ጌታሁን ቤቲጂ፣ ስለ ቃለ ምልልሱ እናመሰግናለን። በድጋሚ የኢትዮጵያ ዘውድ ምክር ቤት የክብር ኮከብ ኒሻን ተሸላሚ ለመሆን በመብቃትሽ እንኳን ደስ አለሽ እንላለን። እንኳን አብሮ ደስ ያለን። በጣም አመሰግናለሁ። ከኔ በፊት የተቀበሉ እነ መሐሙድ አህመድ እና ማሪቱ ለገሰ ተቀብለዋል። ይህንን በእነሱ ተርታ በመደርደሬ እኔም ደግሞ የኔን ኩያዎች ወክዬ እዚህኛው ቦታ ላይ ለመሰለፍ መብቃቴ በጣም በጣም እንደ ክብር ነው የማየው። ሌላው ደግሞ የኔም ጓደኞች የኔን ፈለግ አይተው ይህኛው እዚህ ቦታ ላይ እንዲሳተፉ እነሱም ደግሞ እኛም ደግሞ ይሄ የተሰጠንን ክብር ይዘን ኃላፊነቱን ተቀብለን የሚመጣውን ደግሞ ትውልድ መቅረጽ እንድንችል እግዚአብሔር እንዲያግዘን እፈልጋለሁ።